ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። በምዕራብ አፍሪቃ የተከሰተውን የኢቦላ ወረርሽኝ በመዋጋቱ ጥረት ፈቃደኛ የሆኑ ኢትዮጵያውያን ባለሙያዎችን ለማሳተፍ እየሰሩ መሆናቸውን የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬ ዕለት በፓርላማ ባሰሙት ንግግራቸው አስታወቁ። በቀዳሚው የዕለቱ አቢይ ርዕስ ዝርዝሩን ይዘናል። በእስር ላይ የሚገኙትን የዘጠኙን የኢንተርኔት አምደኞችና ጋዜጠኞች የክስ መቃወሚያና የክሳቸውን ሂደት የተመለከተ ዘገባም ይዘናል። የቅኔ ወግና ሌሎችም አሉን። ጤና አስጥልን ክቡራትና ክቡራን አድማጮቻችን ከዛሬ ሐሙስ ጥቅምት 6 2007 ዓ ም ስርጭታችን ጋር አስተናጋጃችኋሉ። አከብድ ነኝ ከአቀናባሪ ኃይሉ ታምራትና ከስርጭት መሐንዲሱ ጀስቲን ጋር እስከ ምሽቱ አንድ ሰዓት ተኩል አብረናችሁ እናምሻለን። አሁን የቀዳሚው ሰዓቱ የዓለም ዜና ነው። ሰዓቱ ከቆንጅታየ ቀን ያስጥልኝ። እንደምናመሻችሁ የደቡብ ሱዳን ተፋላሚ ወገኖች የሰላም ንግግር እንደገና መራዘሙ ተሰምቷል። ይህ የሆነው የሀገሪቱ ሰብአዊ ቀውስ ተባብሶ በቀጠለበት ሁኔታ እንደሆነ ተነግሯል። የቪኦኤው ጌብ ጃስሎ ከናይሮቢ እንደዘገበልን ተቀናቃኝ ወገኖች በሰላም ማምጣቱ ጥረት ብዙ ያለመግፋታቸውና ተጨማሪ ሁከት የመፈጠሩ ስጋት እያየለ መምጣት ተስፋ እያስቆረጠ ነው። በሶስት ሰዓቱ በመደበኛው ስርጭታችን ዘገባውን እናቀርባለን። ተገቢው ጥንቃቄ ሁሉ ከተደረገ የኢቦላ ወረርሽኝ አሜሪካ ውስጥ በስፋት የመከሰቱ እድል እጅግ በጣም የመነመነ ነው ሲሉ ፕሬዚደንት ባራክ ኦባማ ተናግረዋል። ሚስተር ኦባማ ትናንት ረቡዕ በኢቦላ ጉዳይ ላይ ባ ከካቢኔያቸው ጋር ባካሄዱ ስብሰባ አሜሪካ ውስጥ የኢቦላ ህመምተኛ በሚገኝበት ጊዜ በሆስፒታሎች ሁሉ በሚገኝባቸው ሆስፒታሎች ሁሉ የመከላከያ እርምጃዎቹ በሙሉ መወሰዳቸውን ለማረጋገጥ በአስቸኳይ የፌዴራል የሕክምና ቡድን ወደ ሆስፒታሎቹ እንዲላክ አሳስበዋል። በዚህም ላይ ዘገባ ይኖረናል። ይህ በዚህ እንዳለ በኢቦላ የኢቦላ ቫይረስ የተላለፈባት ሁለተኛይቱ ነርስ ቫይረሱ እንደያዛት በምርመራ ከመታወቁ ጥቂት ቀናት ቀደም ብላ በአውሮፕላን ተጉዛ እንደነበር ከተገለጸ በኋላ ብዙዎች በአውሮፕላን ጉዞ በአውሮፕላን መጓዝ ያጋልጠን ይሆን ወይ የሚል ስጋት አድሮባቸዋል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያ እና መከላከያ ማዕከል ሲዲሲ ግን የኢቦላ ቫይረስ የሚተላለፈው እንደ ትውከት እና ደም ከመሳሰሉት ከታመመ ሰው የሰውነት ፈሳሾች በቀጥታ በመነካካት እንጂ እንደ ኢንፍሉዌንዛ በአየር ስለማይተላለፍ በበረራ ውስጥ ለነበሩ ተሳፋሪዎች የመጋለጣቸው እድል እጅግ በጣም ያነሰ ነው ብሏል። የሊቢያዋን ምስራቃዊት ቤንጋዚ ከተማ ለመቆጣጠር ትናንትና ውጊያ ተካሂዶ ቢያንስ 13 ተጨማሪ ሰዎች መገደላቸው ተዘግቧል። ይህ የሆነው ያመፁት የቀድሞ ጀኔራል የመንግስቱ ጦር ሰራዊት ደጋፊ የሆኑት ከተማዋን ከጽንፈኞቹ ተዋጊዎች አስለቅቃለሁ ብለው በዛቱ በማግስቱ ነው። ትናንት ረቡ ቤንጋዚ ውስጥ የታጠቁ ዜጎች ና የቀድሞው ጀኔራል ሀሊፋ ሀፍታር ታማኝ የሆኑ ኃይሎች ከእስላማዊዎቹ ነውጠኛ ቡድኖች አባላት ጋር ተጋጭተዋል። ሀፍታር ባለፈው ግንቦት ወርም በጽንፈኛ እስላማዊዎቹ ላይ ጦርነት አውጀው ብዙም እንዳልተሳካላቸው የሚታወስ ነው። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። ቆንጅታየን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ይዛ ትቀርባለች። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ በምዕራብ አፍሪካ የተከሰተውን የኢቦላ ወረርሽኝ በመዋጋት ውጥረት ፈቃደኛ የሆኑ ኢትዮጵያውያን ባለሙያዎችን ለማሳተፍ እየተሰራ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። በጉዳዩ ላይ ዝርዝር ማብራሪያ ያልሰጡት አቶ ኃይለማርያም አፍሪካውያን ወንድምና እህቶቻችንን ለማገዝ የራሳችንን ድርሻ መወጣት አለብንም ብለዋል። እስክንድር ፍሬው ዝርዝሩን ይዟል። ዛሬ በኢትዮጵያ የህዝብ ተወካዮች ምክር ቤት የተገኙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከአባላቱ ለተነሱ ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። በምዕራብ አፍሪካ የተከሰተውንና ዓለም አቀፍ ስጋት የሆነውን የኢቦላ ወረርሽኝ አስመልክቶ የቀረበላቸው ጥያቄ አንዱ ነው። ኢትዮጵያ በአፍሪካ ደረጃ ምን ሚና ለመጫወት እንዳሰበች ነው በምክር ቤቱ ብቸኛ የግል አባል የሆኑት ዶክተር አሸብር ወልደ ጊዮርጊስ ጥያቄ ያቀረቡት። ጠቅላይ ሚኒስትሩ በሰጡት ምላሽ ፈቃደኛ የሆኑ ኢትዮጵያውያን ባለሙያዎችን ለማሳተፍ እየተሰራ መሆኑን አመልክተዋል። ኢትዮጵያ የአንድ አፍሪካ አንድ ትልቅ ሀገር እንደመሆኗ መጠን ሁለተኛው በሕዝብ ብዛት ሁለተኛው የአፍሪካ ትልቁ ሀገር እንደመሆኗ መጠን በዚህ ዙሪያ አፍሪካውያን ወንድሞቻችንና እህቶቻችን ለማገዝ የራሳችን ድርሻ መጫወት አለብን የሚል ተይዟል። መከላከያ ሰራዊታችን ውስጥ ያሉ ሙያተኞችም ሆኑ የጤና ሙያተኞቻችን በፈቃደኝነት በዚህ ጉዳይ ላይ ሊሳተፉ የሚችሉ እንዲሳተፉ ዓለም አቀፍ ትብብር ማድረግ የሚገባ እንደሆነ ተይዞ እየተሰራ ያለበት ሁኔታ አለ። ይሄም በከፍተኛ ጥንቃቄ መከናወን እንዳለበት የምንገነዘበው ጉዳይ ነው። እናም ይሄንን በማድረግ በአፍሪካ ደረጃ የተቀናጀ እንቅስቃሴ እንዲኖር ኢትዮጵያ የራሷን ሚና መጫወት ጀምራለች ብለዋል ጠቅላይ ሚኒስትሩ። ኢትዮጵያውያን በጎ ፈቃደኛ ባለሙያዎችን በምን መልኩና በየትኞቹ ሀገራት ለማሳተፍ እንደታቀደ ግን ዝርዝር ማብራሪያ አልሰጡም። በሀገር ውስጥ እየተደረገ ነው ያሉትን እንቅስቃሴ ግን አብራርተዋል። በዚህም መሰረት በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ አገር አቀፍ ኮሚቴ መዋቀሩን ገልጸዋል። ኢቦላ በሽታ ብቻ ሳይሆን የጸጥታም ችግር ነው ያሉት አቶ ኃይለማርያም በሀገር ውስጥ የሚሰራው የመጀመሪያ ስራ ግንዛቤ መፍጠር መሆኑንም አስረድተዋል። በዚህ ጉዳይ ላይ በመጀመሪያ ደረጃ በሀገር ውስጥ የምናደርገው እንቅስቃሴ ትልቅ ትርጉም ያለው መሆን አለበት። ህዝባችን ስለ በሽታው ምንነት፣ ስለ በሽታው ባህሪ ስለ በሽታው መተላለፍ ቀለል እና ግልጽ በሆነ መንገድ ከታች ከቀበሌ ጀምሮ እስከ ፌዴራል ድረስ ግንዛቤ እንዲፈጠር ለማድረግ የምንሰራው ስትራቴጂ ተቀይሷል። በዚህ ስትራቴጂ መሰረት ህዝባችንን ለማሳወቅ ከፍተኛ ጥረት ማድረግ አለብን። ሁለተኛው የጤና ባለሙያዎች ይሄንን በሽታ እንዴት ማስተናገድ እንዳለባቸው፣ እንዴት መያዝ እንዳለባቸው ለራሳቸውም አደጋ እንዳይሆን እንዴት መከላከል እንዳለባቸው በቂ ሙያዊ አጫጭር ስልጠናዎች ሊያገኙ ይገባል። በዚህም ዙሪያ ስራ ተጀምሯል። በሽታው ተከስቶ ቢገኝም የምናስተናግድበትን ስርዓት ዘርግተናል ያሉት አቶ ኃይለማርያም ይህ ግን በየጊዜው እየጎለበተ መሄድ አለበት ብለዋል። ጠቅላይ ሚኒስትሩ በዛሬው የፓርላማ ቆይታቸው ከቀረቡላቸው ጥያቄዎች ሌላው ዓለም አቀፉን የወንጀል ችሎት አይሲሲን የተመለከተ ነው። የኬንያው ፕሬዝዳንት ኡሁሩ ኬንያታ በቅርቡ በዚሁ ፍርድ ቤት መቅረባቸውን መነሻ ላደረገው ጥያቄ ጠቅላይ ሚኒስትሩ ሲመልሱ፣ ዓለም አቀፉ ፍርድ ቤት አፍሪካውያን መሪዎችን የሚያሳድድ ነው ሲሉ ተናግረዋል። ይሄ ተቋም አፍሪካ ውስጥ ኢምፒዩኒቲ ወይም የሰብአዊ መብት ረገጣ እንዳይኖር የሚል በጎ አሳብ በጎ አመለካከት፣ በጎ እርምጃ ከፊት ለፊቱ አስቀምጦ ነገር ግን ጭምብል የለበሰ የአፍሪካ መሪዎችን የሚያሳድድ ተቋም ሆኖ ነው የተገኘው። ብዙዎች እንደሚሉት የአፍሪካ መሪዎች ከዚህ ተቋም ለመሸሽ የሚፈልጉት ሰብአዊ መብት ረገጣ ስለሚያካሂዱ ፈርተው ነው የሚል የሚያቀርቡት ጉዳይ አለ። ሰብአዊ መብት ረገጣ በአፍሪካ ብቻ ነው የተባለው ማን ነው? የኬንያው ፕሬዝዳንት ኡሁሩ ኬንያታ ሰሞኑን በዚሁ ፍርድ ቤት ለመቅረብ የወሰኑበት አካሄድም መልእክት ያስተላለፈ ጭምር ነው ብለዋል አቶ ኃይለ ማርያም። የኬንያው ፕሬዝደንት ወደዚህ እንዲሄድ ያስገደዱበት ምክንያት አለ። ያው ካልሄደ ደግሞ አገሩን በከፍተኛ ደረጃ ስለሚጎዱ ለዚህ ፈርተው እንደ ፕሬዝዳንት ሳይሆን እንደ ግለሰብ ሊሄድ ብለው ፓርላማ ፊት ቀርበው እኔ እንደ ግለሰብ ይሄዳለሁ፣ ፕሬዝደንትነቴን ለምክትል ያስረክቢያለሁ ብለው ነው የሄዱት። ይህን ያደረጉበት ዋናው ምክንያት የአፍሪካ መሪዎችን ለማዋረድ ሆን ተብሎ የሚደረግ ነገር ስለሆነ በግለሰብ ደረጃ መሄዳቸውን ለመግለጽ ነው፣ መልእክት ለማስተላለፍ ነው። ኢትዮጵያ የፍርድ ቤቱ ፈራሚ አባል አለመሆኗን ያስታወሱት ጠቅላይ ሚኒስትሩ ከዓለም ሕዝብ ሁለት ሶስተኛው የሚኖርባቸው አሜሪካ፣ ሩሲያ፣ ቻይናና ህንድን የመሳሰሉ ሀገሮችም አባላት አይደሉም ሲሉ አስታውሰዋል። የአፍሪካ መሪዎች ከአሁን በኋላ ያለውን ሁኔታ እንዴት እንደሚይዙት ማየት እንዳለባቸውም የኢትዮጵያው መሪ አሳስበዋል። ኢትዮጵያም ጊዜው ሲደርስ የራሷን አቋም እንደምታራምድ አስታውቀዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው የፓርላማ ቆይታቸው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን ለተመለከቱ ሌሎች በርካታ ጥያቄዎችን ምላሽ ሰ ተዋል በሌላ ዘገባ ለመመለስ ሞክራለሁ ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ርዕስ እናልፋለን። አሁን የአዋሽ ወንዝ ሞልቶ ባስከተለው የጎርፍ መጥለቅለቅ ሳቢያ ከ30 ሺህ በላይ ህዝብ መፈናቀሉ የተዘገበበት በህይወት ላይ የደረሰ ጉዳት ያለመኖሩ ሆኖም ግን ለጊዜው መጠኑ ባልታወቀ ንብረት ላይ ጉዳት መድረሱ ተገልጿል። ጎርፉ የከሰተው በአካባቢው ደጋማ አካባቢዎች የጣለው ከባድ ዝናብ ተከትሎ መሆኑም ተመልክቷል። መለስካውም መለስካቸው አምሀ ዝርዝሩን ይዟል ካለፈው መስከረም 27 ቀን 2007 ዓ ም ጀምሮ በጣለ ከባድ ዝናብ ምክንያት በአፋር ክልል አሚባራ ወረዳ የአዋሽ ወንዝ ሞልቶ ከፍ ያለ ጉዳት ማድረሱንና ሰላሳ ሺህ የሚሆን ህዝብ ከመኖሪያው እንደተፈናቀለ በውሃ መስኖና ኤነርጂ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ብዙነህ ቶልቻ አደጋው ከደረሰበት ስፍራ ሆነው በስልክ ለቪኦኤ ተናግረዋል። አሁን የጎርፉ መጠን እየቀነሰ እንደሆነ የሚገልጹት አቶ ብዙነህ የደረሰውን ጉዳት በዝርዝር አስረድተዋል። ስለ ድምፁ ጥራት ጉድለት አስቀድመን ይቅርታ እንጠይቃለን። የተፈናቀለው ሰው ብዛት አኳያ እንግዲህ እስካሁን ያለ መረጃ ወደ ስምንት ሺ ስድስት መቶ አባወራ ወይም ወደ ሰላሳ ሺ ህዝብ የሚሆን ይሄ የጎርፍ ከተኛበት አካባቢ ወደ ከፍተኛ ወይም ተራራማ ቦታዎች መንቀሳቀስ የተደረገበት ሁኔታ ነው ያለው። ነገር ግን ያው በህይወት ላይ የደረሰ ጉዳት የለም በህይወት ላይ በሰው ህይወትና እንስሳት ህይወት ላይ የደረሰ የለም። አቶ ብዙ ነህ ጨምረው እንዳብራሩልኝ ጎርፉ በእርሻ ማሳዎችም ላይ ተኝቷል። በጠቅላላም ጎርፉ ያጥለቀለቀው ቦታ አምስት ሺህ ሁለት መቶ አስራ ሁለት ሄክታር እንደሆነና በእንስሳትም ላይ አደጋ ደቅኖ እንደነበረ ተናግረዋል። ከዚህ ውስጥ ግን የእርሻ ማሳ የነበረው መሬት ሶስት ሺህ ሄክታር አካባቢ ሲሆን የጥጥ፣ የሸንኮራ አገዳና የሽንኩርት ተክሎች ጎርፍ ተኝቶባቸዋል። የተፈናቀለው ህዝብ በአሁኑ ወቅት ዕለታዊ እርዳታ እየተሰጠው እንደሆነም አቶ ብዙነህ ተናግረዋል። የተጎዳው የህብረተሰብ ክፍል የተለያዩ እርዳታዎች እየተደረጉ ነው። የምግብ አቅርቦት አለ፣ እንደዚሁም የተለያዩ ምግብ ማብሰያና የመመገቢያ ቁሳቁሶች፣ እንደዚሁም የውሃ መያዣ ጀሪካኖችም የቀረቡበት ሁኔታ ነው ያለው። ከዚህም ባሻገርም ከጤና ጋራም ተያይዞ የተለያዩ መድኃኒቶች ነው ለሐኪሞችም ወደ ቦታው ተንቀሳቅሶ ህክምናው ሁኔታ እያደረጉ ያለበት ሁኔታ። በአዋሽ ተፋሰስ በተለይም ዝቅተኛ በሆኑ አካባቢዎች ላለፉት አያሌ ዓመታት የጎርፍ ማጥለቅለቅ አደጋ ተደጋግሞ የታየ የመሆኑን ያህል የሚኒስቴር መስሪያ ቤቱም ሆነ የአዋሽ ተፋሰስ ባለስልጣን አደጋውን ለመቋቋም የሚያስችሉ ስራዎች አስቀድሞ መስራት አይችሉም ወይ ለሚለው ጥያቄም አቶ ብዙ ነህ መልስ ሰጥተዋል። እንደ እሳቸው ከሆነ በአዋሽ ወንዝ ላይ ብዙ ስራዎች ተከናውነዋል። በክረምት ወራት ውሃው ሲሞላ የተፈጥሮ መፋሰሻውን ሳይስት እንዲሄድ ብዙ ግንባታዎች ተካሂደዋል። ከ1991 ዓ.ም ወዲህ በአዋሽ ተፋሰስ ውስጥ እንዲህ ያለ ከፍተኛ አደጋ ሲደርስም ለመጀመሪያ ነው ያሉት አቶ ብዙ ነህ የዘንድሮውን ልዩ እንደሆነ ለማስገንዘብ ይፈልጋሉ። አካባቢ የሚገኙ ደጋማ አካባቢዎች ምሥራቅና ምዕራብ አድርገን እዚሁም በአርሲ አካባቢ በዚህ በአማራ ክልል በሰሜን አካባቢ እነዚህ ለመካከለኛ አዋሽ ቅርብ በሆኑ አካባቢዎች በሚገኙ ደጋማ አካባቢዎችና እንደዚሁም በአሚባራ የአሁን ችግሩ ከተፈጠረበት አካባቢ አንደኛ ወቅቱን ያልጠበቀ ከባድ ዝናብ በመዝለቡ ነው። እንግዲህ ይህንንም ስንል ከአርባ አምስት ሚሊ ሜትር እስከ ዘጠና አንድ ሚሊ ሜትር አካባቢ የሚደርስ ዝናብ ነው የዘነበው። እንግዲህ ያው ተፈጥሮ ሁኔታ ነው። ከባድ ዝናብ በመዝለቡና ድንገት አቶ ብዙነህ ለቪዮ እንደገለጹት ያልተጠበቀ ነገር እስካልተፈጠረ ድረስ በአደጋው የተፈናቀሉ ሰዎች በአጭር ጊዜ ውስጥ ወደ መደበኛ ሕይወታቸው እንደሚመለሱ ግምታቸውን ይናገራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን አመሰግናለሁ። ወደ ቀጣዩ ዘገባ እናልፋለን። የዘጠኙ አምደኞችና ጋዜጠኞች ጠበቆች ላቀረቡት የክስ መቃወሚያ አቃቢ ሕግ የበኩሉ ምላሽ ለፍርድ ቤቱ አቅርበዋል ይላል። ከተከሳሾቹ መካከል ሁለቱ ሴት እስረኞች ላቀረቡት አቤቱታ መልስ የሚመለከተው የማረሚያ ቤት ባለስልጣን ግን ሳይገኝ መቅረቱ ነው የተዘገበው። ፍርድ ቤቱ የሰጣቸውን ትእዛዞች ጠቅሶ አሁንም መለስካቸው አማ ተከታዩን ይዘዋል። አቃቤ ሕግ በሽብር ወንጀል የከሰሳቸው ዘጠኙ ጦማሪያንና ጋዜጠኞች ጠበቆች ባለፈው ዓመት መጨረሻ ወራት ላይ ለሰነዘሩት የክስ መቃወሚያ ማመልከቻ መልስ አቃቤ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቅርበዋል። አቃቤ ሕግ ለፍርድ ቤቱ ባቀረበው የመቃወሚያ መቃወሚያ መልሱ እንዳለው ከሆነ የተከሳሽ ጠበቆች በቀረበው ክስ ተፈጸሙ የተባለው ድርጊት ከተጠቀሰው ሕግ አነጋገር ጋር የተቀራረበ አይደለም ያሉት ትክክል አይደለም። ከሳሽ አቃቤ ሕግ ክስ ስንመሰርት በተከሳሾቹ ላይ ያቀረብነው ማስረጃና የተፈጸመው ወንጀል በማገናዘብ ነው ብሏል። በሕገ መንግስቱና በስርዓቱ ላይ ያነጣጠረ የአመስ ጥሪ ለመፈጸም በህቡ ተደራጅተው ሲንቀሳቀሱ የነበሩ ለመሆናቸው በተከሳሾቹ ላይ ያቀረብናቸው ማስረጃዎች ወደፊት ፍርድ ቤቱ የሚመለከታቸው ስለሆነ የተከሳሽ ጠበቆች ያቀረቡት መቃወሚያ ውድቅ እንዲደረግልን እንጠይቃለን ብለዋል። ከዚህ በመቀጠል ፍርድ ቤቱ የተመለከተው ከተከሳሾቹ መካከል ሁለቱ ሴት እስረኞች መሐሌት ፋንታውንና ኤዶም ካሳይ እስር ቤት ውስጥ ስለሚፈጸምባቸው በደል ያቀረቡትን አቤቱታ ነበረ። አቤቱታቸውን በቀደመው ቀጠሮ አቅርበው ፍርድ ቤቱ ለቀረበው አቤቱታ የማረሚያ ቤት ኃላፊው በአካል ቀርበው እንዲያስረዱ ትእዛዝ ሰጥቶ የነበረ ቢሆንም ትእዛዙ አልተፈጸመም። በተለይ ኤዶም ካሳዬ ዛሬ ለፍርድ ቤቱ እንዳስረዳችው ማረሚያ ቤቱ በእነሱ ላይ ብቻ የተለየ በደል እንደሚፈጽምባቸው አስረድታለች። ከሌሎች እስረኞች ተለይተው ሽብርተኛ እየተባሉ መገለል እንዲደርስባቸው ይደረጋሉ። ቤተሰባቸውን የሚያገኙት ለአስር ደቂቃ ብቻ ሆኖ የሌሎቹ እስረኞች ጎብኚዎች ከሄዱ በኋላ ነው። ሌሎች እስረኞች ከነሱ ጋር ሲነጋገሩ ቢታዩም ግምገማ ይደረግባቸዋል። እንደ ኤዶም ካሳዬ አገላለጽ ፍርድ ቤቱም ይህ ተፈጽሞ ከሆነ የማረሚያ ቤቱ ኃላፊ ጥቅምት 11 ቀን 2007 ዓ.ም ቀርበው እንዲያስረዱ ሌላ ጥብቅ ትዕዛዝ ሰጥቷል። ሁለቱ ወገን ተከራካሪዎች ባቀረቡት መቃወሚያ ብይን ለመጠት ደግሞ ለጥቅምት 25 ቀን 2007 ዓ.ም ቀጠሮ ቆርጧል። አቃቤ ሕግ ባለፈው ዓመት መገባደጃ ላይ በሰባት ጦማርያንና በሦስት ጋዜጠኞች ላይ የሽብር ወንጀል ፈጽመዋል ሲል ክስ እንደመሠረተ አይዘነጋም። ከአስሩ ተከሳሾች መካከል ሶሊያን አሸመልስ ጉዳያ በሌለችበት እየታየ ሲሆን በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሐሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋ ለሞለየስ በእስር ቤት ሆነው ክሳቸውን እየተከታተሉ ይገኛሉ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ክቡራትና ክቡራን አድማጮች አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ከ17 ደቂቃ መሆኑን የስቱዲዮ ሰዓታችን ያመለክታል። በዚህ ሰዓት የሚቀርበው ባህልና ማህበረሰብ ዘመን በጠገበ የግዝና የአማርኛ ቋንቋዎች አንድ ዘይቤ ዙሪያ ያተኮረ ውይይት ነው። በሥነ ግጥም ዘይነቱም ይታወቃል። በአማርኛና በግዝ ቋንቋዎች የሚዘወተረው የዘይቤ በቅርጽ ይዘትና አቀራረቡ በመደበኛው ስነ ግጥም የምናውቀውን መንታ ትርጓሜ አዘል አይነተኛ መለያውን የተሻገረ ምንነቱንም ያስቃኘናል። የባህልና ማህበረሰብ ዝግጅታችን እንግዳው እንግዳችን መጋቤ ሐዲስ እሸቱ አለማየሁ የሰዋሰው ብርሃን ወቅዱስ ጳውሎስ መንፈሳዊ ኮሌጅ የሀደሳት ትርጓሚ መምህር ናቸው። መጋቢ ሀዲስ እሸቱ የባህላዊ የቅኔ ትምህርት አሰጣጥና አከባበል ጨምሮ ቀደም ሲል የመጀመሪያው ክፍል ውይይታችን ላይ ሰፋ ያለ ትንታኔ ወይም ትምህርታዊ ማብራሪያ ሰጥተውናል። አሁንም ወደ ሁለተኛው ቅንብር ነው የምናልፈው። ቅኔ ነገር ሲነሳ በቃሉ የሚጠቀስ ነገር እንመልከት። ቅኔ ዘረፋ ነው የሚባለው ራሱም ምስጢራዊ ይዘት ይኖረው ይሆን? ለምንድን ነው ቅኔ ዘረፈ ወይም ቅኔ ዘረፍ የሚባለው? ዘረፋ ማለት እንግዲህ ዘራፊው አስቦ ይዘርፈዋል እያ የተዘረፈው ባለ ንብረቱ ግን አያውቀውም። በድንገት የሰው ንብረት መውሰድ ማለት እኮ ነው አማርኛው ሲተረጉም ማለት መቼም የገዛ ንብረትን አስበ ነው ለዚህ እናዋጣ ነው ብለነው ብር ምስታዋጣ ባ፣ ግን አንተን ሲወስድ ስንት ብር እንደሚወስድ አያውቅም። ከአንተ ጊስ አንተም መቼ እንደተወሰደብን የምታውቀው ነገር የለም ይሄኛውም ድንገተኛ የሆነ ማለት ነው። ሳይጠና፣ ሳይዘጋጅ፣ ሳያስብ በቀደመው ልምዱ ተጠቅሞ አዲስ ምስጢር፣ አዲስ ሀሳብ ሲዘርፍ ማለት ልክ የሰው ገንዘብ ሰው እንደሚዘርፈው ሁሉ ይሄኛው ደግሞ ሀሳብ የሚዘርፍ ምስጢር የሚዘርፍ የሰውን አእምሮ እና የሰው ህሊና የሚዘርፍ ድንገተኛ ቀን የስሰማ እኮ አንተ መቀመጫህ ያስነሳል። አንዳንድ ጊዜ ይሰኩህ ነበር ሊቃውንት በጥንት ጊዜ የነበረው ይሰቁ፣ ያብዱ ነበረ። እየዘረፉ የወደቁ ለሰረገላ የሚባሉ ሊቃውንት፣ እነ ተጠምቆ የሚባሉ ሊቃውንት በጥንት ጊዜ የነበሩ ታሪካቸው ተጽፎ ስንሰማ ቅኔ እየዘረፉ ቅኔው ሳያልቅባቸው ግን አቅም አንሷቸው የወደቁ እንደነበሩ ታሪካቸው ይናገራል። ዛሬም በእኛም ዘመን ትንሽ ትንሽ የደረስንባቸው ሊቃውንት ነበሩ፣ የዛ ደረጃ ላይ እየደረሱ እና መዝረፍ ማለት ሳይታሰብ ሳይዘጋጅ አሁን በአማርኛው ስነ ጽሁፍ ታውቃለህ፣ ስንት ወረቀት ባክኖ ነው ስንት እስክሪብቶ ባክኖ ነው ስንት ሌሊት ቁጭ ብሎ አድሮ ነው ጨምቆ ጨምቆ ጭማቂው ነው የሚያጠጣን። በቅኔ ግን ወረቀትና ስኪሩቶ ሳይገናኝ ወዲያው ነው ድግ ብሎ መዝረፍ ነው። በቅጽበት ውስጥ እዚያው የሚደረስ ነገር መሆኑ ነው። በጣም የተለየ ጥልቀቱንም ይዘው የሚመጣው መጋቢ ሐዲስ፣ እርስዎ መምህርም ኖትና እንደ መምህርነቱም በኋለኛው ሀሳቡ ላይ የቀደሙትን ባለቅኔዎች ይገልጠዋል። አዲስ መንገድ እየሞከሩ ነው ያሏቸውንም ከቅርብ ዓመታት ወዲህ በስራዎቻቸው የተዋወቅናቸውን ጥሩ ጥሩ ወጣት ገጣሚያንም ጠቅሰዋል። በስራ ባለቅኔ ማን ነው? ለእርስዎ አንድ ባለቅኔ በምንድን ነው ጥሩ ባለቅኔ ነው የሚባለው? ምን ሲሆን ነው? ምን ሲሰራ ነው? የተለየ ሀሳብ ሲያመጣ፣ የተለየ ንባብ ሲያመጣ፣ የተለየ መንገድ ሲያሳይ። ደራሲ ሾፌር እንጂ ተሳፋሪ ነው ብያለሁ። ለምን ደራሲ ሾፌር መሆን አለብን? ደራሲ ሳናዎች መንገድ ጠራጊ፣ እንደ ዮሐንስ መጥምቅ ወዳናው ሸለ ተራራዊ ድዳድ እያለ አዲስ መንገድ የሚያሳይ እንዲያው በዚህ በዘመናዊ ስነ ጽሁፍ እኮ ስናነብ እኮ የአብዛኛው ስልጣኔ መንገድ ከፋቾች የስነ ጽሁፍ ሰዎች ናቸው የሚባለው ታውቃለህ። አንተ ለምሳሌ ሳይንሳዊ ልቦለድ የሚባል አስቀድሞ መንገድ ያሳዩ የህብረተሰቡን አስተሳሰብ የቃኙ። መቼም የአንድ መኪና አቅጣጫ ተሳፋሪ ሳይሆን ሾፌር ነው የሚወስነው። ህብረተሰብ ተሳፋሪ ነው፣ ደራሲያን ደግሞ ሾፌሮች ናቸው። ስለዚህ ህብረተሰብን አቅጣጫ የሚያሳዩ አዲስ ምስጢር አዲስ ሀሳብ አሁን ቅድም የጠቀስኩት ልልጆች በዚህ ዘመን ለየት ያለ ሀሳብ ይዘው መጥተዋል። ቀላል ነገር አይደለም። እስከ ዛሬ የሄድንበት መንገድ እስከ ዛሬ የተጓዝንበት የስነ ጽሁፍ መንገድ ወጣ ባለ መንገድ አጭር በሆነ መንገድ የድሮ ግጥም ታውቃለህ አምስት ስድስት ገጽ ነበር የሚበል ዛሬ በሁለትና በሶስት በአራት መስመር በአምስት መስመር ሰፊ እንደውም ስነ ጽሁፍ እምቅ ነው የሚባለው አይደለ? ቅኔ አሁን አባቶች በቅኔ ቤት ሲያስተምሩን ቅኔ ተራኪ አይደለም። ቅኔ የቅኔ አላማ መተረክ አይደለም። አቅጣጫ ማሳየት ነው መንገድ ማሳየት ነው እንጂ ታሪኩን ሙሉ በሙሉ ማስቀመጥ አይደለም እና እኔ ባለቅኔ የምለው አዲስ ሀሳብ ያመነጨ የህብረተሰብን አስተሳሰብ የለወጠ የህብረተሰብን አካሄድ የቀየረ አዲስ ንባብ፣ አዲስ ምስጢር፣ አዲስ አመለካከት። አሁን የጸጋይ ቤት የሚባል እኮ ነበር፣ በግጥም ራሱ አይደል? ልክ ነው፣ ጸጋይ ገብረመድኅን። አሁን አሁን ደግሞ ትልቁ አደጋ በወጣቶቹ ዘንድ ደግሞ የመጣው ምንድን ነው? የአንዱን መንገድ ተከትሎ እንደ እንደ ጉንዳን መንጎድ። አንዱ አዲስ ሀሳብ ያመጣ ይችላል፣ ግን ያነ አዲስ ሀሳብ ማሳፋት አንድ ነገር ነው። እንደገና መኮረስ ደግሞ ሌላ ነገር ነው። ወጣቶች ሁሉ ጋር የሚታየው አደጋ ደግሞ ተመሳሳይ ሀሳብ ሁልጊዜ ደግሞ ጨለምተኝነትን፣ መከራን ብቻ ሰው ደስታ የሚፈነጥል ባለቅኔ ማለት ጭው ባለ በረሃ ሆኖ ገነት የሚታየው በረሃ ውስጥ ጋብን የሚያልም ብርሃንን የሚያደንቅ ሳይሆን ጨለማ ለምን እንደሚጠቅም መጠቆም የሚችል ነው ብዬ ነው ማምነው። መልካም እንግዲህ መሰረቱንም ማስይዘውናል መጋቢ ሐዲስ በግዕዝ ቋንቋ ይበልጡን የሚዘረፈው ቅኔ በአማርኛም ቅኔ አንዳንድ ነጥቦችን እናነሳለን። ይበልጡን በግዕዝ የሚዘረፈው ይህ ቅኔ መሰረቱን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንፈሳዊ ትምህርት ባህል ያደረገ ነውና ለመንደርደሪያ እንዲገባን ያህል የትምህርት አሰጣጡን ሂደት የሚወስደውን ጊዜ ያስረዱን። መልካም እንግዲህ እንደው ጠቅለል ባለ መልክ ለማስረዳት እኔ በኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የሚሰጡ አራት አይነት ትምህርቶች አሉ አሉላ እነዚህን አራተን አይነቱ በጣም በጣም በትልልቅ ክፍል ስንከፍላቸው ውስጥ ስንገባ በጣም ዝርዝር ጉዳይ አለው። በትልልቅ በአራት ዋና ዋና ታላላቅ ክፍሎች ልንከፍላቸው እንችላለን። አንደኛው ጸዋትወ ዜማ የምንለው ቅዱስ ያሬድ ያዘጋጁ አቋቋሙን ጨምሮ ማለት ነው። ሁለተኛ መጻሕፍተ ትርጓሜያ የምንላቸው ብሉያቱን፣ ሐዲሳቱን፣ ሊቃውንቱን፣ መጻሕፍተ መነኮሳቱን ያካተተ ሶስተኛ፣ አሁን እንደ ህሰ ጉዳይ ሲሆን ቅኔ። አራተኛ፣ ስለ ዘመን አቆጣጠር፣ ስለ ከዋክብት፣ ስለ ፀሐይ፣ ስለ ጨረቃ ጠባይ፣ ስለ ዘመን ጠባይ የዘመንን ባህርይ የምንገመግምበት የምንማርበትና የምናጠናበት ባሕረ ሐሳብ ወይም አቡሻር የምንረው ትምህርት አለ። እነዚህ አራቱ በየግድ በየራሳቸው በጣም ረጅም ጊዜ ለምሳሌ ብሉያቱን መጽሐፍቱን እንኳን ብንወስድ እያንዳንዱ እንኳን እንደው ሰባት ሰባት ዓመት እንኳን ይፍች የሚባል አራት ጊዜ ሰብ ወደ ሀያ ስምንት ዓመት ይፈጃል። ትምህርቱ እንደው በአጭር ቋንቋ እንኳን ጨርሰው የሚባል ማለት ነው። ዜማው ድጓው ራሱን የቻለ ነው። አቋቋሙ ራሱን የቻለ ነው። ዝማሬው ራሱን የቻለ ነው። ቅዳሴው ራሱን የቻለ ነው። ቅድም እንዳልኩ የዘመን አቆጣጥሩ ራሱን ችሎ ወንበር ነበረው። ከዚያ ውስጥ እንግዲህ ቅኔ ከእነዚህ ሁሉ ለየት የሚያደርገው ምንድን ነው? አንደኛ እነዚህ ሁሉ ትምህርቶች የተዘጋጁበት ጊዜ ቋንቋ ነው የግዙ ቋንቋ የምናጠናበት መንገድ ነው። አሁን በዚህ ዘመናዊው ግጥምና ከዘመናዊ ስነ ጽሁፍ ቅኔ የሚለየው ምንድን ነው? ቋንቋውንና ጥሬውን አብረን የምናጠናው ለምሳሌ አንድ ተማሪ ቅኔ ቤት ሲገባ እሑድ ማታ ወይም ሰኞ ማታ ቢገባ ተማሪው ትምህርት ቤት ያው ዘረፋው ማታ ነው በብዛት የሚደረገው ማታ ይገባል። እንደገባ ግስ ይገሰሳል ማለት ቀደሰ፣ አመሰገነ፣ አርገ፣ ወጣ ወጣ ወጣ ቦአ ገባ በላ በላ ሰት የጠጣ ተብሎ ግሱን ራሱን ያጠናል። ከዛ መምህሩ መስፈሪያ ይሰጠዋል፣ መለኪያ ይሰጠዋል። ጉባኤ ቃና ከሆነ ሁለት ቤት ነው። እዛ አምላኪ ከሆነ ሶስት ቤት ነው። የሚበዙ ከሆነ ሶስት ቤት ነው። በእነዚህ ሰፍሮ ለክቶ ቆጥሮ ተማሪው ጧት ይዞ ይመጣል። መምህሩ ያንን ንባቡን፣ አገባቡን፣ ምስጢሩን፣ ሰምና ወርቁን፣ ፍርቁን፣ ተሳሳቢውን፣ ውስጠ ዘውን፣ ግልጸ ዘውን እንዴት አርጎ ቅጽል እንደቀጸለ እንዴት አርጎ ተሳሳቢ እንዳስቀመጠ ያረመለትና እንዲሁ እየነገረ እየታረመለት እየነገረ እየታረመለት ከጉባኤ ቃና ወደ ዛምላኬ ከዛምላኬ ወደ ሚበዙ ከሚበዙ ወደ ዋዜማ ከዋዜማ ወደ ስላሴ ከስላሴ ወደ ዘይዜ ከዘይዜ ወደ መወድስ ከመወድስ ወደ ክብሪቲ ወደ ዕጣነ ሞገር እየተሸጋገረ ዕጣነ ሞገር ሲነግር ተማሪው አጠናቀቀ ማለት ነው። መምህሩ በቅትሃል ነቅትሃል ለመቀኘት ደርሰሃል፣ ዛሬ በቤተ ክርስቲያን ክብሪቲ ታደርጋለህ ብሎ ይታዘዛል። አንድ ተማሪ በቤተ ክርስቲያን ክብሪቲ የሚባለውን ቅኔ ከተቀኘ በኋላ ቅኔ ተቀይቷል ማለት ነው። እንግዲህ ትምህርት ለበለጠ መምህርነት የሚፈልግ ከሆነ ለበለጠ አገባቡን ጠንቅቆ ማወቅ የሚፈልግ ከሆነ መምህር ቀይሮ ድሞ ወደ ሌላ መምህር ይሄዳል። ከቦታ ቦታ ከመምህር መምህር እያመረጠ ከአገባብ አገባብ እንግዲህ መንገዱ ብዙ ነው። ሰምናዋቁ ጎዳናው በጣም በብዙ መቶ የሚቆጠሩ የቅኔ አይነቶች። ያን እያፈራረቀ አይምሮ እያዳበረ እውቀቱን እያዳበረ የአገ አገባቡን ጠንቅቆ እያወቀ ይሄዳል ማለት ነው። እንግዲህ ይሄ ከዘመናዊ ግጥም ዘመናዊ ግጥምና ቅኔ በጣም ልዩነቱ ምንድን ነው? በዘመናዊ ግጥም ቋንቋው ለመምሩ ነው። መምሩ የቋንቋው ጌታ ነው፣ የህጉ ባለቤት ነው። እንደፈለገ እንደውም ለምሳሌ የግጥምን ሰው የቋንቋ ህግ አይገዛውም ነው የሚለው በዘመናዊ ጽሁፍ፣ ታውቀዋለህ አንተ። በእኛ ደግሞ የቅኔው ህግ መምሩ ነው የሚገዛው፣ መምሩ በዛ ልክ ሲሮጥ ነው። እኔም ብዙ ጊዜ በምሳሌ በየመድረኩ እናገራለሁ። አንድ ሯጭ በትክክል ሯጭ የሚባለው በተሰመረለት ልክ ሩጦ ሲያሸንፍ እንጂ እሱ በፈለገው መንገድ ከሆነማ ስንትረኛ ስሮት ይሁል የለም ወይ በየቦታ አምስት ሺ ሊሆን ይችላል አስር ሺ ሊሆን ይችላል መቶ ሜትር ሊሆን ይችላል። የተሰመራለት በእኛ ጉባኤ ቀነ ሁለት ቤት ነው። መምሩ ምስጢር ስለበዛበት ዋቤ፣ ስለ ብዙ ሀሳብ ስለበዛበት ጉባኤ ቀነ ወደ ሶስት ቤት ወደ አራት ቤት ማሳደግ አይችልም። የተሰፈር በፊደል ሳይቀር በሀረግ ብቻ አይደለም በፊደል ለምሳሌ ሰያት ከሶስት እስከ ስምንት ተብሎ ፊደሎቹ ስድስትን አይነካም ካም ተብሎ ተሰፎ ተቆጥሮ ተሰቶታል፣ ለመምሩ ማለት ነው። አንድ ቅኔ ሲዘርፍ በዛች ጠባብ መንገድ አልፎ ነው ቅኔ የሚዘርፈው እንጂ እሱ በፈለገ መንገድ እሱ አዘጋጅ አዘጋጅቱም ሊመጣ ይችላል። ሰውየ እንደፈለገ ንባብ ከሌለ በዛች በተሰመረች ለመስመር ነው እና የሚሄደው ይህን ካወቀ በኋላ እንግዲህ እንዳልኩ ለሌሎቹ ትምህርቶች መክፈቻ መንገድ ጠራጊ ቁልፍ ማለት ነው ቅኔ የተማረ ሰው። የማግኘት ገባ ትርጉሙ አይቸግረውም። መጽሐፍት ቤት ቤት ገባ ትርጓሚ አይቸግረውም። ባይራ ሀሳብ ላጥናቢል በዛ ውስጥ ያሉ የግዝ ቋንቋ ስለሆነ አይቸግረውም። በሆነት ቀኔ እንደው ራስን መመልከቻ መስታወት፣ ሌላውን መቃኛ መነጽር ነው ብዬ አምናለሁኝ እኔ ና በጣም ትልቅ ሙያ እኔ በተለይ የስነ ጽሁፍ ሰዎች፣ የኪነ ጥበብ ሰዎች፣ በዚህ በሙያው ጥናት እናደርጋለን የሚሉ ሰዎች እንደ የበለጠ የሚያጠኑ መረጃ በመስጠት የአቅማችን እንተባበራቸዋለን። የሀገር ሀብት ነው። የህዝብ ሀብት ነው። እኔ የኢትዮጵያ ሀብት ነው ብቻ ብዬ መዝጋት አልችልም። የአፍሪካውያን ሀብት ነው። ከዛ ደግሞ እንደ ሰውነታችንም ዓለም አቀፍ ሀብት ማድረግ የሚቻል ጥበብ ነው። አንዱ ጋር ያለ እውቀት ለሌላውን ብርሃን እንደሚሆነው ሁሉ ይሄም ከራሳችንም አልፈው ለዓለም እያሉን ነው። የግዕዝና የአማርኛ ቅኔዎች ዘይቤውን ይዘትና ቅርጽ አቀራረብ ጨምሮ በቅኔ ምንነት በባለቅኔ ማንነትና በአዲስ ሀሳብ አፍላቂነት በተለይ የግዕዙ እኔ ምንጭ የሆነውን የሆነችው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የቅኔ ትምህርትና ስርዓት ያስረዱን እንግዳዬን መጋቤ አዲስ እሸቱ አለማየሁን ለጊዜያቸው አመሰግናለሁ። በሌላ ርዕስ መልሰን እንደምናገኛቸው ተስፋ አድርጋለሁ። ለአሁኑ ጊዜ ይስጥልኝ። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1130 መካከለኛ ሞገድ በልዩ ልዩ ወቅታዊና ና ማኅበራዊ ጉዳዮች ላይ ትኩረት በማድረግ የሚሰራጨው ልዩ ዝግጅታችን የዛሬው እዚህ ላይ ያበቃ። በ25ና በ22 ሜትር ባንዶች በመደበኛው ዝግጅታችን ከምሽቱ 3 ሰዓት ላይ እንጠብቃቸዋለን። አቀናባሪ ኃይሉ ታምራት፣ ጀስቲን ትዌትስ ነበረ። የስርጭት መሐንዲሱ አሉላ ከበደ። መልካም ምሽት በዚሁ ተሰናበትን።